አስራ ስምንት የፖለቲካ ፓርቲዎች በሚወዳደሩበት የአማራ ክልል አስፈላጊ የምርጫ ቁሳቁሶች እየገቡ መሆኑን የአማራ ክልል የምርጫ ቦርድ ቅርንጫፍ ስበት ቤት ገለጸ። አስቴር ምስጋናው አጠር ያለ በአማራ ክልል ከ7 ሚሊዮን በላይ መራጭ ህዝብ መመዝገቡንና 138 የምርጫ ክልሎች መዘጋጀታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ መኳንት መከተ ተናግረዋል። በ128 የምርጫ ክልሎች ሰኔ 14 ቀን መራጩ ህዝብ ድምፅ እንደሚሰጥ የጠቆሙት ኃላፊው የምርጫ ቁሳቁሶች መግባታቸውንም ጠቁመዋል። በክልላችን አብዛኞቹ ዞኖች የድምፅ መስጫ ቁሳቁሱ ገብቷል። ለምሳሌ አራቱ ጎንደር ምዕራብ ጎንደር፣ ሰሜን ጎንደር፣ ማከላዊ ጎንደር፣ ደቡብ ጎንደር፣ ሰሜን ወሎና ዋግምራ ሙሉ በሙሉ የድምፅ መስጫ ቁሳቁሱ ወደ ክልላችን ገብቷል፣ ወደ የወረዳዎቹ ተራግፏል። በአሁኑ ሰዓት የደቡብ ወሎ አብዛኛው በመግባት ላይ ነው ያለው። የምስራቅ ጎጃም፣ የምዕራብ ጎጃም እና የአዊ ዞን በመግባት ላይ ነው ያለው። የሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር ዞንም ዛሬውኑ ይንቀሳቀሳል እስከ ነገ ሙሉ በሙሉ እስከ ንገጧት የድምፅ መስጫ ቁሳቁሱ ቁሱ ወደየ ክልላችንና ወደየ ምርጫ ወደ ክልሎቹ ወደ ወረዳዎቹ ተራግፈው እና ተሰራጭቶ እንዲያበቁ እየሰራ ነው። የድምፅ መስጫ ቁሳቁሶቹ ዋነኞቹ ቅጾች ናቸው። የተመራጮቹ ፎቶ ፎቶና የፓርቲው ምልክት የያዙ ናቸው። የሕዝብ ተወካዮች ቅፅ አለ። የክልል ምክር ቤት ተወካዮች የሚመረጡበት ቅፅ አለ። ሁለት አይነት ቅፅ ነው የሚሆነው። በተጨማሪም የመረጡ ሰዎች የሚለዩበት ቀለም እጃቸውን ወይም ደግሞ የሚታይ ቦታ ላይ የሚቀቡት ቀለምን የሚጨምር ነው የሚሆነው አስፈላጊና ለምርጫ ስራው የሚሳተፉ ሰዎች ባጅ አብሮ የሚመጣ ይሆናል። እንደዚሁም የኮቪድ መከላከያ ቁሳቁሶችም አብሮ የሚመጡ ይሆናሉ። በክልሉ አንዳንድ አካባቢዎች በተከሰቱ የጸጥታ ችግሮች ምክንያት ሰኔ አስራ አራት ቀን ድምፅ የማይሰጡ አካባቢዎች እንዳሉም አቶ መኳንንት አስታውቀዋል። ከጸጥታ ጋር በተያያዘ ምክንያት ዘጠኙ በአይሲቲ ወይም በህትመት ችግር ምክንያት አንዱ በድምሩ አስሩ ደግሞ ለጳጉሚያን ሁለት ሺህ አስራ ሶስት የድስ መስጫ ቀን የተቆረጠላቸው መሆኑን ሰሜን ሸዋ ዞን ውስጥ አምስት ማዕከላዊ ጎንደር ሶስት እና ደቡብ ወሎ አንድ ማለትም ኤፌሶን፣ አንኮበር፣ አርጎባ ልዩ ማጀቴ፣ ሸዋሮቢት፣ ጭልጋ ቁጥር አንድ፣ ጭልጋ ቁጥር ሁለት ላይ አርማጆ እና አምባሰል ናቸው። ከአምባሰል በስተቀር ሌሎቹ በሙሉ የበከፊል በጽጽታል ችግር ምክንያት አንዳንዶቹ ምዝገባ ተቋርጦ፣ ሌሎቹ ምዝገባ ሳይጀመርባቸው ቀርቶ፣ ሌሎቹ በከፊል ስላልተመዘገበባቸው ምዝገባባቸው የፊታችን ሰኞ ሰኔ አስራ አራት ቀን ለሚካሄደው ስድስተኛው ሀገራዊ ምርጫ ቅስቀሳ ሲያደርጉ የነበሩ የፖለቲካ ፓርቲዎች ከትናንት ጀምሮ ቅስቀሳ አቁመዋል። የኢትዮጵያ ብሔራዊ ምርጫ ቦርድም ጊዜው የጥሞና ጊዜ መሆኑን አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር